በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እሺ በሉ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19። የተወደዳችሁና የተከበራችሁ በዚህ ሰዓት ይህንን የሕይወት ቃል ለመስማት የታደላችሁ የእግዚአብሔር ልጆች በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ጸጋና ሰላም ይብዛላችሁ። የእናታችን የቅድስተ ቅዱሳን ንጽሕተ ንጹሐን የድንግል ማርያም አማላጅነት አይለያችሁ። የጻድቃን የሰማይታት የቅዱሳን አባቶቻችን ጸሎትና ምልጃ፣ የቅዱሳን መላእክት ተራዳይነት አይለያችሁ። አሜን። ኑ እንዋቀስ፣ ይላል እግዚአብሔር። ኀጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ይህንን ቃል የምናገኘው በትንቢተ ኢሳይያስ ምዕራፍ አንድ ከቁጥር ዐሥራ ስምንት ጀምሮ ነው። ኢሳይያስ ማለት ስሙ እግዚአብሔር ደህንነት ነው ማለት ነው። ከአራቱ አበይት ወይም ታላላቅ ተብሎ በመጽሐፍ ቅዱስ ከሚታወቁት የብሉይ ኪዳን ነቢያት መካከል አንዱና የመጀመሪያው ነው። ኢሳይያስ ከክርስቶስ ልደት በፊት ከሰባት መቶ አርባ እስከ ስድስት መቶ ሰማንያ ስምንት ዓመተ ዓለም አካባቢ ይኖር የነበረ የእግዚአብሔር ነቢይ ነው። በመንፈሳዊ ሕይወታቸው ተጎሳቅለው ለእግዚአብሔር ባልተመቻቸ ስፍራ ላይ በመቆማቸው ምክንያት የደረሰባቸውን በደል መቋቋም ላቃታቸው እስራኤላውያን የሚያጥበውና የሚያጠራው ነፃ የሚያወጣውና የሚያለብሰው እግዚአብሔር ነው። ለደረሰባችሁ የጸጋ መገፈፍ፣ የሕይወት መጎስቆል ሁሉ መፍትሔያችሁ እግዚአብሔር ነው እያለ ኢሳይያስ ይናገራል። እስራኤል በደረሰባቸው መቅሰፍት ምክንያት እግዚአብሔር እስከ መጨረሻ የተዋቸው ነገር ግን አጢአታቸው ምን እንደሆነ ያልተረዱ እንደሆኑ ከዚህም ቃል መረዳት እንችላለን። የአጢአታቸው ብዛት ሳይሆን የደረሰባቸውን መቅሰፍት አጋነው መናገራቸው መፍትሄ እንደማይሆን ኢሳይያስ ይናገራል። ብዙ ጊዜ በሕይወት በሚገጥምብን ፈተናና ችግር ምክንያት ራሳችንም በመመርመር ወደ እግዚአብሔር መማጸንን የመሰለ የመፍትሄ መንገድ የለም። እስራኤል ከእግዚአብሔር መንገድ ይርቀዋል። ወደ ቃሉ መጠጋት አቅቷቸዋል። ስለዚህ ነቢዩ ኢሳይያስ ተነሳ። የደረሰባችሁ ጥፋትና መቅሰፍት የኃጢአታችሁ ውጤት ነው። ስለዚህ እግዚአብሔር አጥቦ ቅዱሳን ልጆቹ ሊያደርጋችሁ የተዘጋጀ አባት ነው፣ ኑ አለ። እግዚአብሔር በኃጢአታችን ምክንያት የሚቀጣን ሳይሆን የሚያርመን አባት ነው። እስራኤላውያንን እግዚአብሔር ያርማል። ኑ አለ ኢሳይያስ። የሰው ልጅ በሕይወት ጎዳና ውስጥ ከፍተኛ የኀጢአት አዘቅት ውስጥ ተስፋ መቁረጥ ውስጥ የሚወድቀው እግዚአብሔር ቸር መሆኑን ሳይረዳ ሲቀር ብቻ ነው። የእግዚአብሔርን ቸርነት የተረዳ ሰው ኀጢአት ቢሠራ እንኳን እግዚአብሔር መሐሪ መሆኑን አውቆ ለንስሐ ወደ እግዚአብሔር ይጠጋል። እስራኤል ይህን ስላልተረዱ ሸሹ። ለሸሹ እስራኤላውያን ነቢዩ ኢሳይያስ ይናገራል። እግዚአብሔር ኑ ይላል። ንዕኡ ንትዋቀስ ይቤ እግዚአብሔር። አለ እግዚአብሔር እንዲህ ይላል ኑ እንዋቀስ። በደጅ ለምትንከራተቱት ጎዳና ላይ በመከራ ለምትንከላወሱት ለእናንተ እኔ አባት ልሁ ናችሁ። ኑ ልጆቹ ኑኝ አለ እግዚአብሔር። እባርቃችኋለሁ። ኑ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች አለ። እኔ ካላነጻዋችሁ ጥርት አትሉም። እግዚአብሔር ያነጻው ብቻ ይጠራል። እግዚአብሔር ያጠበው ብቻ ይነጻል። የሰው ልጅ ለመንፈሳዊ ንጽሕና በእግዚአብሔር ሊታጠብ ያስፈልጋል። እግዚአብሔር ካላጠበው ሰው ሕይወት የለውም። የዮሐንስ ወንጌል ምዕራፍ አሥራ ሦስት ላይ ጌታ በአዲስ ኪዳን የደቀ መዛሙርቱን እግር አጠበ ይለናል መጽሐፍ ቅዱስ እያጠበ ሳለ ቅዱስ ጴጥሮስ ጌታ ሆይ አንተማ እኔን አታጥበኝም አለ ስለ ትሕትና እኔ ካላጠብኩ አጠራም አለው እግዚአብሔር እድል ፈንታ የለህም ከሕይወት እግዚአብሔር ካላጠበን እድል ፈንታ የለንም እኔ ካላጠብኳችሁ ንጽሕና አይኖራችሁም ነው ያለው እግዚአብሔር በቃ ክርስቲያን መላ ሰውነቱን ለእግዚአብሔር ሊሰጥ ያስፈልጋል። ሁለንተናውን እንዲታጠብ ሳያፍር ከነእድፉ ሊመጣ ያስፈልጋል። እግዚአብሔር አባት ነው። የማናፍረው አባት፣ ገመናችንን የማይገልጥ ለአደባባይ አሳልፎ የማይሰጥ አባት ነው እግዚአብሔር። ክብርና ምስጋና ለስሙ ይሁን። ያለ እግዚአብሔር መታጠብ እንደሌለ እግዚአብሔር ካላጠበን መጥራት እንደማንችል የተረዳው ቅዱስ ጴጥሮስ ጌታ ሆይ አንተ ታጥበኝ ዘንድ ግድ ከሆነማ እግሬን ብቻ አይደለም እጄንና ፊቴን፣ መላ ሰውነቴን አለ። ክርስቲያን ዕሊል ያስፈልጋል። እግዚአብሔር መላ ሰውነቴን እጠበኝ። ቅዱስ ዳዊት እጠበኝ፣ ከበረዶም ይልቅ ነጭ ሆናለሁ አለ መዝሙር 50 ላይ። በኃጢአት ጎስቁሎ ቆሽሾ አድፎ የእድፋምነት ስሜት ሲሰማው ምንድነው ያለው? አንተ በኢሶፕ እርጨኝ፣ እነጻማለሁ እጠበኝ ከበረዶም ይልቅ ነጭ እሆናለሁ አለ። በኃጢአት ያደፍን ወገኖች ሁሉ እግዚአብሔር እንዲያጥበን ራሳችንን ያለ ማፈር ልናቀርብ ያስፈልጋል። እግዚአብሔር እጠበኝ፣ ከበረዶ ይልቅ ነጭ እሆናለሁ። እስራኤል ከነ እድፋቸው ሲመላለሱ ኃጢአት አለብኝ ብላችሁ መሸሻችሁ ዋጋ የለውም። እግዚአብሔር ያጥባልና ቅረቡት። በኃጢአታቸው ምክንያት ሰዎች ከተጸጸቱ ወደ እግዚአብሔር መቅረብ አለባቸው እንጂ መሸሽ የለባቸውም። መሸሽማ የበለጠ ለኃጢአት ይዳርጋል። ስለዚህ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች አለ። እሺ ብትሉ አለ፣ እሺ በሉ ለእኔም ብትታዘዙ አለ። እመሰ ፈቀድክሙ ወሰማይክሙኒ በረከተ ምድር ትበልዑ የምድርን በረከት ትበላላችሁ ብትታዘዙኝ አለ። በመንፈሳዊ ሕይወት ውስጥ የሰው ልጅ ስኬት ለእግዚአብሔር ከመታዘዝ ይጀምራል። ለሕጉ ከመገዛት ይጀምራል። እሺ ማለት መታዘዝ ራስን ለእግዚአብሔር አሳልፎ መስጠት ሁለንተናን ለእግዚአብሔር መቀደስ ነው። እሺ ማለት ሁለንተናን ለእግዚአብሔር መስጠት ነው። ክርስትና ራስን በፈቃደኝነት ለእግዚአብሔር የሚያስገዙበት ሕይወት ነው። እግዚአብሔር በግዴታ የሚገዛ አይደለም በፈቃደኝነት የሚመራን ቸር ነው እንጂ። የእግዚአብሔር አባትነቱ በግዴታ አይደለም፣ በፈቃደኝነት የተገለጠ አባትነት ነው። እግዚአብሔር ቸር አባታችን ነው ስንል በፈቃዳችን ውስጥ ይገዛናል። በሕጉ እንድንመራ ያደርገናል። ፈቃዳችን ለእርሱ መገዛት ከሆነ ይገዛናል። እግዚአብሔር ሲገዛን ጥሩ ልጆች እንሆናለን። እግዚአብሔር ሲመራን ጥሩ ተጓዦች እንሆናለን። እግዚአብሔር ሰውን በግዴታ ሳይሆን በፈቃደኝነት ይገዛል፣ የፍቅር አባት ስለሆነ ራሳችንን ለእግዚአብሔር የምናስገዛው እግዚአብሔርን ስናውቀው ነው። ክርስቲያን እግዚአብሔርን ሊያውቅ ያስፈልጋል። ክርስትና እግዚአብሔርን ማወቅ ነው። ክርስትና እግዚአብሔርን ማወቅ ማመን መታዘዝ መገዛትና መጽደቅ ነው። መጽደቅ ለሰማያዊ ርስት ለማያልፍ ለማያልቅ ለማያረጅ የልጅነት በረከት መዘጋጀት ነው። ክርስትና ልባችንን ለእግዚአብሔር የምናስገዛው ሁለንተናችን በፍቅሩ ሲነካ ነው። ክርስቲያን ልቡ በእግዚአብሔር ፍቅር የተነካ ሊሆን ያስፈልጋል። እግዚአብሔር ያስተማረው የእግዚአብሔር ፍቅር ሁለንተናችንን ይማርካል። የእግዚአብሔር ፍቅር ሕሊናችንን ይገዛል። በእግዚአብሔር ፍቅር የሚጓሰው ልቡን ለእግዚአብሔር ይሰጣል። እግዚአብሔርም ከኑሮ ጽልመት፣ ከሕይወት ጭጋግ፣ ከሰብዕና ውድቀት ሊጠብቀን ሲሻ እሺ በሉኝ ሁለንተናችሁን ስጡኝ አለ። ልባችሁን ስጡኝ። እሺ ማለት ልብን መስጠት ነው ለእግዚአብሔር። ልጄ ሆይ ልብን ስጠኝ ይላል መጽሐፈ ምሳሌ ምዕራፍ 23 ቁጥር 26። ልብን መስጠት ለእንተናለ እግዚአብሔር መስጠት ነዋ። ልብ የሰውነታችን መሪ ነው። ልብ በሰውነታችን ውስጥ ከአካል ክፍላችን ሁሉ በላይ ነው። ዓይን የሚያየው እጅ የሚዳስሰው ምላስ ቀምሶ ማረጋገጥ የሚችለው ልብ ሲኖር ብቻ ነው። ልብ ሳይኖር እነዚህ የዋሳቶች ሁሉ መንቀሳቀስ አይችሉም። አምስቱ የስሜት ህዋሳቶቻችን በትክክል መስራት የሚችሉት ልብ ሲኖር ብቻ ነው። ልብ በሰውነታችን ክፍል የህይወት መውጫ ነው ይላል መጽሐፍ ቅዱስ። ልብ የህይወት መውጫ ነው። ምሳሌ አራት ቁጥር 18 ላይ የህይወት ሁሉ መውጫ ልብ ነው ይላል። ልጄ ሆይ ልብህን ከክፉ ጠብቅ። ልብ የሰውነታችን መሪ ነው። ያለ አይን መኖር ይቻላል፣ ያለ እጅ መኖር ይቻላል፣ እግርም ተቆርጦ መኖር ይቻላል። እግር አልባ ብዙ ወገኖቻችን አሉና፣ አይናቸው ማየት የማይችል ብዙ ወገኖቻችን አሉ። እነዚህ ሁሉ ልብ አላቸው። ያለ ልብ ግን መኖር አይቻልም። እግዚአብሔር መኖሪያህን ስጠኝ አለ። ልብ በሰውነት ክፍል ውስጥ መሪ የሆነውን ስጠኝ አለ እግዚአብሔር። እኔ ልቆጣጠረው፣ ብቻህን ይዘኸው በረከት አላመጣህም፣ መርገም እንጂ። እግዚአብሔር የሰው ልጅ ፈጥሮ በገነት ሲያኖረው ሙሉ ነጻነት ሰጥቶት ነበር። ነገር ግን ልቡ ወደ ኃጢአት ስላዘነበረ ተገፈፈ። ከዚህ በኋላ ልብህን ስጠኝ። ልብ የሰውነት ሞተር ነው። የህይወት መሰረት ነው። አየርና ምግብን በደም አማካይነት በሰውነታችን ክፍል ከራስ ፀጉራችን እስከ እግር ጥፍራችን ድረስ የሚያሰራጭ አካል ዋናው ጄኔሬተር ነው። ለሰው ልጅ ሁሉና ልብ ሞተር ነው፣ የሕይወት ሞተር። ሳይንሱም ይህን ይነግረናል። ከሰውነታችን ክፍል ውስጥ እረፍት የሌለው የአካል ክፍላችን ልብ ነው ይላል። ጌታ እርሱን ስጡኛል፣ አይናችሁን ስጡኛል አለን። ፍትሃዊ አባት ማየት የተሳናቸው ወገኖቻችን አሉና የሚሰጡት እንዳያጡ እጃችሁን ስጡኝ አላለም እግዚአብሔር። እጅ የሌላቸው አሉ። ልባችሁን ስጡኝ እኔ ልምራው አለው። ሕይወትን ለእግዚአብሔር በመስጠት ነው የተትረፈረፈ በረከት የሚገኘው። የማያርፈውን የአካል ክፍላችሁን ስጡኝና እኔ ኃይል ልሁናችሁ አለ እግዚአብሔር። ልብን ከሰጠ ሰው ሁለንተን አሁን ሰጠህ። ልብ ሰጥቶ ማልመጥ የለም እጅ ሰጥቶ ማልመጥ ይኖራል። አይን ብቻ ሰጥቶ ማልመጥ ይኖራል። ልብ ሰጥቶ ማልመጥ የለም። ልብ የሰውነታችን ዋና ክፍል ነዋ። አይናችን ሲደክም ይከደናል። ሌሎች የሰውነታችን ክፍሎች ሕዋሳቶቻችን ደክመው እረፍት ይፈልጋሉ። ልባችን ግን እረፍት አይፈልግም፣ አያርፍም። ልብ ካረፈ ሰውየው ከዚህ ዓለም በሞት ተለየ። ስለዚህ የህልውናችሁ ዋናውን ሞተሩን ስጡኝ አለ እግዚአብሔር፣ እኔ ልምራችሁ። ልባቸውን ለእግዚአብሔር ባለመስጠት የተመሰቃቀለ ጎዳና ላይ ለቆሙ እስራኤላውያን እግዚአብሔር ልባችሁን ስላልሰጣችሁኝ ነው የተመታችሁት በመቅሰፍ በችግር የተደቆሳችሁት፣ በረሃብ አለንጋ የምትገረፉት፣ ጦርነቱ በሽታው ያጠቃችሁ ልባችሁን ለእኔ ስላልሰጣችሁ ነው አለ እግዚአብሔር። ዛሬም አገር በሰላም የምትተዳደረው ሰዎች ልባቸውን ለእግዚአብሔር ሲሰጡ ነው። ከትንሽ እስከ ትልቅ፣ ከልሂቅ እስከ ደቂቅ ሰው ሁለንተናውን ለእግዚአብሔር በመስጠት የተትረፈረፈ በረከት ሊያገኝ ይገባዋል። ሕይወትን ለእግዚአብሔር በመስጠት ነው ሰው የሚባረከው። እንድትባረኩ ልባችሁን ስጡኝ አለ እግዚአብሔር። በቃ ካላችሁበት የኑሮ አዘቅት ስቤ የማወጣችሁ ልባችሁን ስሰጡኝ ነው። ልጄ ሆይ ልብህን ስጠኝ። ልብ ከተሰጠ መሪው እግዚአብሔር ይሆናል። እግዚአብሔር ሲመራን እንቅፋት አይመታ ነው። እግዚአብሔር ሲመራን አንሰናከልም። እግዚአብሔር ሲመራን አንሰበርም። እግዚአብሔር ሲመራን አንታመምም። እግዚአብሔር ሲመራን አንደናበርም፣ አንደነቃቀፍም። እግዚአብሔር መሪያችን ነው። ጨለማ በርሱ ዘንድ የማይጨልምበት ጌታ በድቅድቅ ጨለማ ውስጥ የሚደነቅ የብርሃን መንገድ ይከፍትልናል። ለእግዚአብሔር የታዘዘች ነፍስ በጨለማ ውስጥ በብርሃን ትጓዛለች። እግዚአብሔር ሁል ጊዜ ይመራል ይላል መጽሐፍ። እግዚአብሔር ሁል ጊዜ ይመራል። ነፍስህንም በመልካም ነገሮች ያጠግባል፣ አጥንቶችህንም ያጠናል አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ፈሳሽ ትሆናለህ። እግዚአብሔር ይመራሃል አለ ይመራሃል እግዚአብሔር፣ አትደናቀፍም ማለት ነፍስህን በመልካም ነገሮች ያጠግባል። እግዚአብሔር መርቶት የተራበ የለም። እግዚአብሔር እየመራው የተጓዘውን የምድረ በዳውን ሕዝብ አላያችሁም? መች ራበው አጣው ሲል ከሰማይ መና፣ ተጠማው ሲል ከደረቅ ድንጋይ ላይ ቀዝቃዛ ውሃ ይጠጣ ነበር። የእግዚአብሔር ስሙን በተትረፈረፈ በረከት እንድንጓዝ ያደርገናል። ወገኖች ራሳቸውን ለእግዚአብሔር በሰጡ ጊዜ አልተራቡም። የእግዚአብሔር ሕዝቦች በበረሃ ውስጥ ቀዝቃዛ ውሃ ጠጡ። እግዚአብሔር ካንተ ጋር ካለ በኑሮ በረሃ ውስጥ አትጠማም። እግዚአብሔር ካንተ ጋር ካለ በመኝታ ውስጥ መልካም እንቅልፍ አለ። እግዚአብሔር ካንተ ጋር ካለ በሕይወት እንቅስቃሴ፣ በኑሮ ትግል ውስጥ ሁሌ ማሸነፍ አለ። ወገኖች እግዚአብሔር ከእኛ ጋር ይሆንልን። እግዚአብሔር ከኛ ጋር ካለ ትዳራችን ጸጥታና ሰላም የተሞላበት ይሆናል። እግዚአብሔር ከኛ ጋራ ካለ በኑሮ እንቅስቃሴያችን ውስጥ ትርፋማዎች እንሆናለን። ንግዳችን ትርፍ ይኖረዋል። እግዚአብሔር ከኛ ጋር ካለ አገራችን ሰላም፣ ህዝባችን ሰላም ይሆናል። በአመራር ላይ ካሉ ሰዎች ጀምሮ በተገዥነት ያለው ህዝብ ሁሉ መጀመሪያ ራሱን ለእግዚአብሔር ይስጥ። እግዚአብሔር አንተ ምራል። በዙፋን ላይ የተቀመጡ የሀገር መሪዎች እኔ መራለው ብለው ሲጀምሩ ነው የጠመንጃ አፈሙዝ መታየት የሚጀምረው እግዚአብሔር ይመራል ካሉ፣ አገር በበረከት ህዝብ በታዛዥነት ይጓዛል። ለእግዚአብሔር የተገዙ ሊሆን ያስፈልጋል ከመሪዎች ጀምሮ እስከ ተመሪ ድረስ። እግዚአብሔር ከሌለ የሚቆራቆር ዙፋን ላይ ነው መንግሥት የሚቀመጠው። እግዚአብሔር ከሌለ የእያንዳንዱ ሰው ጉዞ ሥቃይና መከራ ፈተና፣ እንግልት የበዛበት ነው። እግዚአብሔር ይምራ። እግዚአብሔርን እሺ በሉ ምራኝ፣ መንገዱን አሳየኝ። ብቻ የኔ እጄ እንቅፋት በዛብኝ በሉት። እግዚአብሔር ይምራችሁ አለ። እግዚአብሔር ሲመራችሁ ነፍሳችሁን በመልካም ነገር ያጠግባል፣ አጥንቶቻችሁንም ያጠናል አለ። አጥንቶችህንም ያጠናል፣ ህመም አይኖርብህም፣ ጤነኛ ነህ። እግዚአብሔር ሲመራ፣ እግዚአብሔር ሆይ ምራኝ ብለ ልብህን ስትሰጠው እሺ ስትለው፣ ህመም አይኖርብህም፣ ጤነኛ ነህ። በመኝታ ላይ ፈውስ አለ። በእያንዳንዱ ጉዞ ውስጥ እግዚአብሔር ካንተ ጋር አላ። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ፈሳሽ ትሆናለህ፣ የማያቋርጥ ፈሳሽ ትሆናለህ። ያ ይህ ሁሉ የመንገድ ላይ መሪ፣ ሰባራውን አዳሽ፣ ጠጋኝ ትባላለህ ነው የሚለው። እግዚአብሔር ሲመራ፣ እግዚአብሔር የባረከው ቤት ሌሎችን ያስተምራል። እዩት፣ እግዚአብሔር የባረከው ትዳር ይባላል እኮ። ትዳራቸውን ለእግዚአብሔር የሰጡ ሰዎች በጸጥታና ሰላም ሲኖሩ ሕይወታቸው ወደ ክርስትና የሚስብ ትምህርት ቤት ይሆናል። እግዚአብሔርን የሚፈሩ ነገሥታት አገራቸው በሰላም ስትሆን በሰላም በጸጥታ ስትኖር ሕይዋቸው እግዚአብሔርን የሚፈሩ ነገሥታት አገራቸው ሰላም ናት ይባላል። እግዚአብሔር ያለበት አገር ይባላል። እግዚአብሔር ያለበት ሕይወት በየጊዜው መንፈሳዊ ለውጥ ሥጋዊ ብርታት ሲገኝበት ሲታደስ ብልጽግና እውቀት ሲጨመርበት፣ እዩት እግዚአብሔርን የሚፈራ ሰው ይባላል። ስለዚህ ነጋዴው በንግዱ፣ ወታደሩ በጥበቃው፣ ሰራተኛ በስራው፣ ገበሬው በእርሻው ውስጥ ሁሉ የእግዚአብሔርን ቃል ገንዘብ ሊያደርግ ያስፈልጋል። እግዚአብሔርን እየሰማ ሊጓዝ ያስፈልጋል። ያኔ እግዚአብሔር የማንከስርበት ትርፋችን፣ የማንወድቅበት ኃይላችን፣ የማንሰበርበት ብርታታችን፣ የማንሞትበት ትንሣኤያችን ይሆናል። ክብርና ምስጋና ለስሙ ይሆን። ብትታዘዙኝ ባረካቸዋለሁ ብሎ አላ ደጋባት እሺ ብትሉዋል አለ በረከተ ምድር ትበልዑ የምድርን በረከት ትበላላችሁ። እሺ ያሉ ሁሉ በልተዋል የምድርን በረከት የመከራ ኑሮአቸው የስቃይ ፋይላቸው ተዘግቷል። ለእግዚአብሔር እሺ ያሉ ሰዎች የሉቃስ ወንጌል ምዕራፍ አምስት ላይ አንድ ደስ የሚል ታሪክ እናያለን። ለእግዚአብሔር ታዞ የመከራው ሌሊት በጥቂት ደቂቃዎች ውስጥ በሚደነቅ በረከት የተሞላለት ሰው ወደ ሐዋርያነት ከመጠራት በፊት ስሙ ስምዖን ነበር። ስምዖን ኋላ ጊዜ ጴጥሮስ አለት የተባለ የመንግሥተ ሰማያት ቁልፍ የተሰጠው ሐዋርያ የድሮ ኑሮው አሳ አስጋሪ ነበር። ጴጥሮስ ሌሊቱን ሙሉ ለፋ፣ ደከመ፣ አልቀናውም። እግዚአብሔር ሳይኖር ለፍተን አናገኝም። ብቻውን ደከመ። የባሕሩ ነገር አንድ ቀን ሲገኝ፣ አንድ ቀን ሲጠፋ፣ አንዳንድ ቀን አሳ ሲኖር ቢሆንም ሞልቶለት አያውቅም። በሕይወቱ አግኝቶ የማያውቀውን በረከት ለማግኘት ጴጥሮስ ጋር እግዚአብሔር መጣ። እግዚአብሔር እኛ ቤት ይምጣ። እግዚአብሔር ወደ ንግዳችን ይምጣልን። እግዚአብሔር እንደ ሳማ በሚለበልብ ትዳር ውስጥ ላለ ነው። ወደ ትዳራችን ይምጣልን፣ አይተን የማናውቀው ልዩ ሰላም፣ የሚያረካ ጸጥታ እናገኛለን። እግዚአብሔር ወደ ትምህርታችን ይምጣልን፣ እውቀታችን እሱን የሚያከብር ይሆናል። እግዚአብሔር ወደ ስራችን ይምጣልን፣ የምንረካበት ፍሬአማዎችን እንሆናለን። የስኬት ጎዳናዎችን ለመመራት እግዚአብሔር ይምጣልን። የባህሩ ነገር አንዴ ሲሟላ አንዴ ሲጎድል፣ ያ ቀን ደግሞ የከፋ ቀን ነበር። ምንም አላገኘም። ሌሊቱን ሙሉ ለፍቷል። ውርጩ፣ ንፋሱ ብርዱ ተፈራርቆበታል። ከናፍሮቹ ደርቀዋል። አሳስጋሪው ስምዖን ምንም አላገኘም ግን መረቡን ማጠብ ጀመረ። አቶ መረቡን ማጠብ ሲጀምር ኢየሱስ ክርስቶስ መጣ። መረባችንን ስናጥብ ይመጣል። ታንኳችን እሱ እንዲቀመጥባት የተፈቀደ ከሆነ በእኛ ስምዖን ሆይ፣ ሕዝቡ ተሰብስቧል። ላስተምርበት ጀልባህን ስምዖን ሆይ፣ አንድ ጊዜ ጀልባህን ፍቀድልኝ፣ ተቀምጬ ላስተምርባት አለ እውነተኛው ጌታ የደከመው ጴጥሮስ አልተነጫነጨም። ደክሞኛል፣ ባክ መረቤን ልጠብበት አላለም። እንዴት ነው? በንግድ እንቅስቃሴያችን ወይንም ቀኑ ለእኛ ክፉ ከሆነ ጥሩ ገጠመኝ ካላገኘን ፊታችንን የሚያጨፈግግ ሁኔታዎች ገጥመውን ከሆነ ለሚመጡት ሰላማዊ ሰዎች እንኳን ጥሩ መልስ አንመልስም እኮ። ክርስቲያን ግን በየቀኑ ፊቱ የፈካ መሆን አለበት። የደረሰበት ችግር ሕማሙን ፊቱ ላይ እንዲታይበት ማድረግ የለበትም። ክርስቲያን አምላክ አላ ከእርሱ ጋር ክርስቲያን በተለያዩ ነገሮች ወዲያው የሚጠቃ አይደለም። በማግኘትም የሚኮፈስ አይደለም። በማጣትም ቶሎ የሚጎዳ አይደለም። በሁሉም ጉዞ ውስጥ እግዚአብሔር ያለለት ሰው ነው እኮ ክርስቲያን። እኛ ቁሳዊ ነገሮች እየመሩን መንፈሳዊውን አለመረሳ ነው። እግዚአብሔር ይምራን ሁላችንን ወገኖች። እግዚአብሔር ካልመራን ሕይወት የለንም። እግዚአብሔር ካልመራን በረከት የለንም። እሱ ከመራን ግን ነፍሳችን በመልካም ነገሮች ትጠግባለች። አደለ ኢሳይያስ 58 አስራአንድ እግዚአብሔር ይመራል አለ። በቃ እሱ ይመራናል። ይምራን። መድኃኒያ ነው እሱ። ከመራን ነው ምንትረፈረፈው አሁን። ጴጥሮስ ሊመራው መጣ አሳ ያላገኘው ምስኪን ሰው መረቡን ማጠብትቶ እሺ ብሎ ጌታውን ፈቀደና ጀልባውን እየቀዘፈ ከፍ አደረጋት። ከዚያ ጌታ ህዝቡን አስተማረ አስተማረ። እውነተኛው አባት ከህይወት ቃል ህዝቡን አጠገበ። አሳ አልባ የሆነችውን የስምዖንንም ጀልባ ተመለከታት። ከዛ የጀልባዋን ባለቤት ደጉን ሰው ስምዖንን አየው። እሺ ብሎ አላ። እሺ ብትሉ የምድርን በረከት ትወርሳላችሁ። ነው። ደክሞኛል። አሁን የኔን ጀልባ አጠይቀኝ፣ የሌሎቹን አስተምርበት አላለም። ባዶዋ ላይ ነው። አሳ ያለበትን ጀልባ አልመረጠም። ጌታ ባዶውን ጀልባ መረጠ። ባዶ ጎጆችንን ይፈልገዋል እግዚአብሔር። ክፈቱና ፍቀዱለት። ችግር ያደቀቀውን ጎጆችንን፣ ፍትህ ያጣውን ጎጆችንን፣ ገንዘብ ገብቶበት ጤና ያጣውን ጎጆችንን እግዚአብሔር ይፈልገዋል። ሀብት ስናገኝ ጤና አጣን፣ እንቅልፍ አጣን። እግዚአብሔርን ግባ በሉታ በሰላም እንተኛለን። እግዚአብሔር ከኛ ጋር ካለ በክንዱ የሚያሳድር ደግ አባት እግዚአብሔር ብቻ ነው። በሰላም እጄ በሰላምተኛለ የምንለው እግዚአብሔርን ስንይዘው ብቻ ነው። እግዚአብሔር ካልተያዘ ሌሊቱ በቅዠት ነው። እግዚአብሔር ካልተያዘ ያዘ ሀብቱ ራሱ ቅዠት ነው። እግዚአብሔር ካልተያዘ እውቀቱ ዕውቀቱ ራሱ እብደት ነው። እግዚአብሔር ካልተያዘ ንግዱ ራሱ ኪሳራ ነው። እግዚአብሔር ይያዝ መጀመሪያ። ታንኳችሁን ለእግዚአብሔር ፍቀዱ። ጀልባውን ፈቀደለት፣ አስተምርበት። በእኔ ጀልባ ጌታ ሆይ ደክሞኛል፣ ግን አንተ ስላዘዝከኝ እሺ አላ። ጌታ ሆይ ጀልባዬን አንተ ታስተምርበት ዘንድ ፈቅጃለሁ፣ ታዝዣለሁ። እሺ እሺ ብትሉ ትባረካላችሁ። ፈቀደ ጀልባውን። የደከመው ጴጥሮስ ጀልባውን እየቀዘፈ ጌታው እንዲያስተምርበት ፈቀደ። አሁን አሳ አልባ የሆነችው ነ ጴጥሮስን ጀልባ አያት። እኔማ ገብቼ ሳልሰጥ አልመለስም ማለት እግዚአብሔር በዓለም ምርት ላይ አይደለም የሚሰራው። በባዶነት የሚሰራ አባት ነው። የቃና ዘገሊላውን ውሃ ወደ ወይን ሲለውጥ አላያችሁም? በእመቤታችን የምልጃ ጥያቄ ጋኖቹን፣ እጠቡና አንጠፍጥፉ ነው ያለው። በቃ በሰው ጥንስስ ላይ አይሰራም። የኛ ጌታ በሰው ጥንስስ ላይ አይጠምቅም። አሁንም የጴጥሮስ ጀልባ አንድ ፍሬ አሳም የለባት፣ ባዶ ናት። ባዶነትን የሚሞላ አባት መጣ፣ ያለቀውን ነገር የሚቀጥል እስከ ዛሬ ድረስ በሕይወት መሰናክል በኑሮ ትግል ውስጥ ብዙ ስቃዮችን አሳልፈናል። የማይነጋ መስሎን ኑሯችንን ሌሊት ብለን ስም ሰጥነዋል። አሁን ግን የንጋት በረከት ብለን ለመስጠት እንድንችል ለእግዚአብሔር ትዳራችንን እንፍቀድ፣ ኑሯችንን እንፍቀድ፣ ሕይወታችንን የዕለት ተዕለት እንቅስቃሴያችንን ለእግዚአብሔር እንፍቀድ። የተትረፈረፈ በረከት፣ የማያልቅ ጸጋ ይሰጠናል። ክብርና ምስጋና ለስሙ ይሁን። አባታችን ካስተማረ በኋላ የጴጥሮስ ጀልባ ላይ ጀልባን የፈቀድክልኝ ጴጥሮስ እኔ ገብቼበት ሳታገኝ አትወጣም፣ ወደ ጥልቁ ፈቀቅ በልና መረብህን ጣል አሉ። አውቃለሁ አላለም። ጴጥሮስ ያዘዘው መምህሩ ነው፣ ግን ሌሊቱን ሙሉ ደክሟል። ጴጥሮስ መምህሩ ቢያዘውም አገኛለሁ ብሎ አላሰበም። ግን አንድ ነገር ተናገረ። ኦ ሊቅ ሰራይነ ኲላ ሌሊተ ወአልቦ ዘአሕዝና። ጌታ ሆይ ሌሊቱን ሙሉ ፈለግን፣ ለፋን፣ ሰራን ደከምን። አንዳችም አሳ እንኳን አልያዝንም፣ አንድ አልያዝንም። አለ ይሄው እንደምታየው ጀልባው ባዶ ነው። ወባህቱስ ማዕዘዝ ከነና ወርድ መስአግሬ አሁን ግን አንተ አዘህናልና አንተ አድርጉት ብለህናልና በቃልህ መረቦችን እንጥላለን አለ። ክርስትና ማለት ይሄ ነው። ጌታ ሆይ በቃልህ እታዘዛለሁ ነው። አንተ ስላዘዝከኝ እሺ ነው። እሺ ብትሉት ትባረካላችሁ። ጴጥሮስ አላጉረመረመም። በትዕግሥት መጠበቅ አለ። መረብህን ጣል ሲባል እሺ አለ። ክርስትና መጨረሻውን በትዕግሥት መጠበቅ ነው፣ ማጉረምረም አይደለም ክርስትና። ብዙዎቻችን በመንፈሳዊ በረከት ውስጥ እንዳንጓዝ ያደረገን ማጉረምረም ነው። እባክህ ደክሞኛል፣ እኔ ሌሊቱን ሙሉ ለፍቻለሁ፣ ዛሬ መተለምን ታዘኛለ አላለም። ያዘዘው መምህር ነው አገኛለውም ብሎ አልጠበቀም። ግን እሺ በቃ እሺ በሉ። ክርስትና ማጉረምረም አይደለም። እስራኤልን በበረሃ ያስቀራቸው በምድረበዳ አሸዋ እንዲበሉ ያደረጋቸው በእግዚአብሔር ላይ ማጉረምረማቸው ነበር። አጉረመረሙ ይላል እስራኤላውያን። ስጋ ተመኘን፣ ስጋ አማረን፣ የሰማይን መና ተጠየፍን ብለው አጉረመረሙ። እስራኤል ከታላቁ በረሃ ቀዝቃዛዋ እየጠጡ የሰማይን መና እየበሉ በአውላላ ሜዳ ምሽግ የሆነላቸውን እግዚአብሔርን አጉረመረሙበት ይላል መጽሐፍ። ማጉረምረም በረከት ያሳጣል። ወገኖች ከግብፅ በታላላቅ ተአምራት ያወጣቸውን እግዚአብሔርን በኤናቃውያን ጉልበት ለወጡት ግብፅ እንመለስ አሉ። ከእግዚአብሔር ዓለም ነፃነት የግብፅ ዓለም ባርነት ይሻለናል አሉ። ከሰማያዊ መና ይልቅ ጡብ እያቦካን የምንመገበው የግብፅ ምግብ ይሻለናል፣ የግብፅ ሽንኩርት ይሻለናል አሉ። የግብፅን ሽንኩርት ተመኙ። ወደ ግብፅ እንመለስ አሉ። ኦሪት ዘውልቁ ምዕራፍ 14። ያሳዝናል። በክርስትና የሕይወት ትልቁ ውድቀት የእግዚአብሔርን ኃይል በዓለም ጉልበት መለካት ነው። ከዓለም በራሳችን አቅም ዓለም ላይ የደከምነውን ድካም አስበን እግዚአብሔር የማይሠራ ይመስለን ስንቶች አለን። በአንድ ቀን ጀንበር እግዚአብሔር ቤታችንን በሙሉ በረከት ያትረፈርፋል። እሺ ይበሉት እግዚአብሔር ያዘጋጀልንን ታላቅ ርስት ሰማያዊ ቤት መንግሥተ ሰማያትን በምድር ጊዜያዊ ታላቅነት ለውጠን ለከፍተኛ ውድቀት የተዳረግን የለንም? ጊዜ ው አሁን ነው ወደ እግዚአብሔር የምንመለስበት ሞታችንን የማይፈቅድ እግዚአብሔር በነቢዩ ስቅል ላይ አድሮ የመዋችሁን ሞት አልፈቅድም ተመለሱና በሕይወት ኑሩ እሺ በሉና በሕይወት ኑሩ ይለናል ሕይወታችንን የሚፈቅድ ደግ አባት ክብርና ምስጋና ይድረሰው የእግዚአብሔር ዘላለማዊ ኃይል በዓለም ጊዜያዊ ግዝፈት የሚዘነጋ አይደለም የዓለም ጉልበት የጠዋት ጤዛ ነው ባሕር የከፈለላቸውን ታላቁን ፈርዖንን በባሕረ ኤርትራ ያሰጠመላቸው በየመንገዱ እየተነሱባቸው ከሚረብሿቸው አሕዛብ ሰልፈኞች የታደጋቸውን ታላቁን እግዚአብሔር በኤናቃውያን ርዝመት ለወጡት እግዚአብሔር አዘነ። የባረከንን ከሕፃንነታችን ጀምሮ እየመራ ያሳደገንን እግዚአብሔር ዓለማዊ ገንዘብ ስናገኝ የከዳነው ነው። ስንቶች ነን? ለመንፈሳዊ አገልግሎት ታጭተን፣ በቅዳሴው ዓለም ተሰማርተን፣ አይ ብለን ወደ ዘፈን ዓለም ሄደን የካድነው ስንቶች ነን? ማጉረምረም ይሄ ነው ለምድራዊ ምቾትና ተድላ ዘላለማዊ ጸጋን ያጣን ስንቶች ነን? እግዚአብሔር ያዝንብናል። ተመለሱና በሕይወት ኑሩ፣ እሺ በሉ። ኃጢአታችሁ ቢበዛም እንኳን አጥባችኋለሁ አለ አለ እግዚአብሔር። እኔ አጥባችኋለሁ ኑ የሚል አባት ነው። ኃጢአታችንን ነግሮ የሚያስፈራራን አይደለም እግዚአብሔር ንስሐ ግቡ የሚለን አባት ነው። ስለዚህ ማጉረምረም በክርስትና ሕይወት ዋጋ የለው። እስራኤል አጉረመረሙ፣ ሲያጉረመርሙ እግዚአብሔር አዘነ። ምድራዊ ምቾትና ተርላን በሰማያዊ ጸጋ ጋር አነጻጽረን የለወጥን ስንቶች ነን እኛ። ምድራዊ ምቾትና ተርላ ይሻለናል ብለን ሰማያዊ ዜግነታችንን ያጣን ስንቶቻችንን። ከውድቀት ሁሉ ትልቁ ውድቀት ዓለምን ፈርቶ ማይተም መበጠስ ነው። እግዚአብሔር ያን ያዝናል። መድኃን ያለማይዘንብን ወገኖቼ፣ በድካም ውስጥም ቢሆን ለመንፈሳዊ ነገር እሺ ማለትን የመሰለ በረከት የለም። እስራኤል በበረሃ አሸዋ ውስጥ ቀሩ ስለ ተጠራጠሩ በእግዚአብሔር መና ለዓለም ስለ ተገዙ፣ ጣዖት ስላመለኩ እግዚአብሔር ቀጣቸው። የዓለም ሁኔታ ክርስትናችንን ጥያቄ ምልክት ውስጥ ያስገባብን። ዛሬ ስንቶቻችን ወገኖችን ወገኖች፣ ክርስትና ዓለምን መርሳት ነው። ክርስትና በዓለም ላይ ሲኖሩ ዓለምን መርሳት፣ ዓለምን አለመውደድ። ዓለምን አትውደዱ ነው የሚለው መጽሐፍ። ዝሙትን አትውደዱ ማለት ነው። ለዝሙት እምቢ በሉ፣ ለድንግልና እሺ ይበሉ። ለዘፈኑ እምቢ በሉ፣ ለመዝሙሩ እሺ በሉ፣ ትባረካላችሁ። ለመንፈሳዊ አገልግሎት ለክብር ተልእኮ ታጠቁና ተነሱ። ጴጥሮስ አላጉረመረመም፣ ለእግዚአብሔር እሺ አለ። ደክሞታል። ዓለም ብታደክመንም የኑሮ ጉስቁልና ቢያደክመንም፣ አረ ለእግዚአብሔር እሺ በሉ፣ ትባረካላችሁ። ወባህቶስ ማዘዝከን እናወርድ መሳግሪ የማይታማውን ሰጪ እግዚአብሔርን ዓሣ ቢኖርም ባይኖርም እሺ ብል ይሻለኛል አለ ጴጥሮስ። እሺ አለ። ይገኛል ብሎ አልጠበቀም። ጥቂት እንደቀዘፈ መረቡ እስኪቀደድ ድረስ ይላል፣ በትልልቅ ዓሣዎች እግዚአብሔር ሞላለት ይላል። ክብርና ምስጋና ለስሙ ይሁን። እኛም ቤት የተአምር ይደረጋል እሺ ካልነው። ጴጥሮስ ጀልባውን እንደፈቀደ፣ ኑሮአችንን፣ ትዳራችንን፣ ንግዳችንን፣ እውቀታችንን፣ ሥራዎችንን ሁሉ ለእግዚአብሔር ከፈቀድን እግዚአብሔር ይባርከናል። እግዚአብሔር ያለበት ሕይወት በስኬት የተሞላ ነው። ውስጣችን በብዙ ጥርጣሬ ስለታጠረ የእግዚአብሔርን በረከት ሳንቀምስ ብዙ ዘመናትን አሳለፈን። አሁን ግን ለእግዚአብሔር እሺ በሎ ወገኖች። ጴጥሮስ አሁን አመነ። ጌታ ሆይ አለ። በትልልቅ ዓሣዎች መረቡ ሲሞላ ሲቀደድ መረቡ አየ። ከጎን ታንኳ ይዘው የሚሞክሩትን ዓሣ አጥማጭ ባልንጀሎቹን አየ። ታንኳችሁን ወደዚህ አምጡ እስከ ዛሬ ድረስ በጥሩ አሳ አስጋሪነቴ እንኳን አግኝቼ አላውቅም። ይሄንን ተሳካልኝ ባልኩት ቀን እንኳን አንዱ ጀልባ የሞልቶ አያውቅም። ዛሬ ግን ሁለት ጀልባ የሚሞላ አሳ ተገኝቷል። ጀልባችሁን አውስኝ አለ። እግዚአብሔር ሲሰጥ የኛ መሶብ ሞልቶ ከጎረቤት መሶብ እንዋሳለን መቀበያ እግዚአብሔር ሲሰጥ የኛ ማሰሮ በዘይት ሞልቶ ሌላ ማድጋዎችን ሌላ ማሰሮዎችን እንጠይቃለን ከጎረቤት። እግዚአብሔር ሲሰጥ ስጦታውን የዓለም ትሪ ችሎ አይቀበለውም። የዓለም መሶብ ችሎ አይቀበለውም። እግዚአብሔር ሲሰጥ ትበላላችሁ አለ። ረሃብ አያውቃችሁም ማለት ነው። የማንራብበት ጥጋባችን የማንጠቅማበት እርካታችን እግዚአብሔር ብቻ ነው። ከሰማ ነው የሚያሳርፈን። እርካታችን እረፍታችን። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራ ስጋት ሁሉ ያርፋል ይላል ምሳሌ አንድ ቁጥር 33 ላይ። የሚሰማኝ ያርፋል በእርጋታ ይቀመጣል አለ። ጴጥሮስ ሰማው፣ እግዚአብሔር ሞላለት። በሁለት ጀልባ ሙሉ ዓሳ ከሞላ በኋላ ወደ ጌታው ዞርና ሂድገኒ እግዚኦ ወውርምኔ እስመ ብእሲ ኃጥእ አነ አቤቱ ጌታ ሆይ ተወኝ ከእኔ ሂድ እኔ ኃጢአተኛ ነኝ አር በደለኛ ነኝ ው የባሕሩን ውስጥ አሳ ያየ የልቤን ኃጢአት ያይና ያጠፋኛል አላ ኢትፍራ አለው ጌታ የማይቀጣ አባት ኃጢአት ቢኖርብን እንኳን የሚያርመን ጌታ እንደ ሰው አይደለም አይኮንንም ኃጢአታችንን እየዘረዘረ የማያሳቅቀን አባት ነው እግዚአብሔር ክብርና ምስጋና የድረሰው አትፍራ ከእንግዲህ ሰው ነው የምታጠምደው። መረብን ጥለ ተከተለኝ። ያጠመደውን አሳ መረቡን ሳይበላ ሳይሰበስብ ጥሎ ተከተለው። ዛሬ የሰጠ እግዚአብሔር ነገም ይሰጣላ ይህንን አምኖ የተከተለ ጴጥሮስ በአምስት እንጀራና ሁለት አሳ አምስት ሺህ ሰው አብልቶ 12 መሶብ ሲያተርፍ በአይኑ አየ። በጥቂት ደቂቃዎች ውስጥ መረቡ የተሞላለት ጴጥሮስ እሺ ብሎ ስለተከተለ ከመንፈስ ቅዱስ ስጦታ በኋላ የሐዋርያት ሥራ ምዕራፍ ሁለት ላይ በአንድ ቀን ስብከት ሶስት ሺህ ሰዎችን አጠመቀ። አጠመደ ሰው ታጠምዳለ ተብሏላ። ሰው ታጠምዳለ፣ ተከተለኝ። የመጀመሪያዎቹን አሳዎች ጴጥሮስ የሚያጠምዳቸው እያረደ ሊበላቸውን፣ የአሁኖቹን ግን ያጠመዳቸው የታረደላቸውን እንዲበሉ ነው። የታረደልንን ልንበላ በማይቀደለው የፍቅር መረብ በወንጌል የተጠመድን እኛ ክርስቲያኖች ነን። ያጠመደን እግዚአብሔር በፍቅሩ ነው። ክብርና ምስጋና ለስሙ ይሁን። የመጀመሪያዎቹ አሳዎች ፈልገው አይደለም ወደ መረቡ የሚሄዱት እናልፋለን ሲሉ ክንፋቸው በመረቡ ተይዞ ነው። የአሁኖቹ ግን የምንጠመደው እኛ ፈልገን ወደን ፈቅደን ነው። እግዚአብሔር በግዴታ የሚገዛ አይደለም። ፈቅደን በፍቅሩ አጠመደን። በፍላጎታችን ውስጥ መራን ደጋባት አሁንም ታዘዙኝና እባርካቸዋለሁ አለ። ክብርና ምስጋና ለስሙ ይሁን። እሺ ያሉት ሁሉ ይባረካሉ። ያመኑት ይባረክ። ማመን ነው እሺ ማለት። ትውልዱ ለእግዚአብሔር እሺ ሊል ያስፈልጋል። ለእግዚአብሔር ሊገዛ ያስፈልጋል። ለዘላለማዊ በረከት፣ ለማያልፍ ጸጋ ሰው እግዚአብሔርን ሊታዘዝ ያስፈልጋል። መታዘዝ የበረከት ምንጭ ነዋ። ማመን የበረከት መነሻ ነው። እመኑ ትባረካላችሁ። እመኑ ትድናላችሁ። እመኑ ትጸድቃላችሁ። እመኑ ወደ ምግባር ታድጋላችሁ። ምግባር የጽድቅ ቅድመ ሁኔታ ነዋ። እምነት ደግሞ የምግባር ቅድመ ሁኔታ ነው ያመነ ክርስቲያን የሚሰራው ስነ ምግባር በሰማይ መዝገብ ይጻፍለታል፣ ልቡም በዚያ ያርፋል። ልባችንን የሚያሳርፍ አባት፣ ሁለንተናችንን በጸጥታ የሚገዛ ጌታ እመኑኝ አለ። እመኑ ክህደት እንደ እድገት በሚነገርበት ጊዜ ትውልዱ ለእግዚአብሔር እሺ ብሎ ቢባረክ ይሻላል። እግዚአብሔርን በመካዳችን ምክንያት ግብረ ሰዶም ዝና ሆነ፣ ዝና ሆነ፣ ዝሙት ርኩሰቱ እንደ ቅድስና መነገር ጀመረ። እሱ ጎበዝ ነው ወንድ ነው ይባላል ዘማዊው አንስታቱን ይፈጃል። ዝነኛ ጎበዝ ነው። ጎበዝ አይደለም። ሄሮድስ ነው የሚፈጅ። በዝሙት ህፃናቱን የሚፈጁ ስንት ወንዶች ወንድሞች አሉ። በኃጢአት ጎዳና ላይ ቆመው መጥባዕት የተበላ አክሙ ይላቸዋል። እነዚህ ወእም መሳይ ፈቀድ ክሙ ሰሚዖትየ መጥባዕት የተበላ አክሙ፣ እኔን መስማት እምቢ ብትሉ፣ በሕጌ በትእዛዜ በፍቅሬ ባትኖሩ ሰይፌ ትበላችኋለች። እስመ ከማሁነ በበአፉ ለእግዚአብሔር ይህንን የእግዚአብሔር አፍ ተናግሯል። በዝሙት ጎዳና ላይ ቆመን እንደ ጀግንነት የምንፎክር ሁሉ እግዚአብሔር ይነቅለናል፣ የተነቀልን እንሆናለን። በዚህ ጎዳና የበለጸጉ የጸደቁ የሉም። ስለዚህ ለድንግልናው እሺ በሉ፣ ለዝሙቱ እንቢ በሉ፣ ለሃይማኖት እሺ በሉ። ለማመን አሜን በሉ ማለት ነው፣ ይሁንልኝ ይደረግልኝ ማለት ነው። አሁን ያለንበት ዘመን እንኳን እሽትን ልንል እንኳን አሜን ልንል ለእግዚአብሔር እግዚአብሔር የለም የሚሉ ሰዎችን ማድነቅ ጀምረናል። በትምህርት ቤት ደረጃ እንዴ እከሌኮ ምሁር ነው ይባላል። ለምን? በክህደት ስለሚጀምር ንግግሩን፣ እግዚአብሔር የለም ስላለ እሱኮ ወጣ ያለ ነው እውቀቱ ይባላል። በእርግጥማ በእኛ አስተሳሰብ ወጣ ያለ ነው፣ ከህይወት ጎዳና የወጣ ወደ ሞት ቁልቁለት የወረደ ማለት ነው። ከቅድስና ዓለም የወጣ ወደ ርኩሰቱ የተጓዘ ማለት ነው። የክህደት መርዛቸውን እየረጩ ብዙ ተማሪዎችን ሳይጨርሱ እንዲወድቁ በልጅነታቸው ጡረታ እንዲወጡ ያደረጉ መምህራን አሉ። በክህደት ጎዳና ሄደው እውቀት ይገኝበታል፣ እድገት ይገኝበታል የተባሉት ትምህርት ቤቶች ዛሬ የዝሙትና የኃጢአት የሴሰኝነትና የርኩሰት መናኸሪያዎች ሆነዋል። ወላጆች ልጆቻቸውን፣ ሴት ልጆቻቸውን ወደ ትምህርት ቤት ሲልኩ ወደ ሞት እንደሚልኩ ሁሉ መሳቀቅ የጀመሩበት ዘመን ላይ ደርሰናል። ይሄ ከመምህር እስከ ተማሪ ለእግዚአብሔር እሺ ያላለ ትውልድ አሁን ለደረስንበት መቅሰፍት መነሻችን ነው፣ ምንጫችን፣ መሠረታችን ነው። ለእግዚአብሔር እሺ ቢል ይሻለዋል ይሄ ትውልድ። ለእግዚአብሔር ቢገዛ ይሻለዋል። እሺ በሉ አሁን አሁንማ ትንንሾች ልጆችን ሁሉ ከአቅማቸው በላይ ለሚሆን ጥያቄ እየዳረግናቸው ነው የክህደት ቃል መጽሐፍ ቅዱስን የሚሳደብ ቃል እየተናገርን ልጆች ለእግዚአብሔር እሺ ብለው እንዲያድጉ በእግዚአብሔር ቤት ይደጉ የሌላውን እንቶ የዓለሙን ጉዳይ እንቶ የመንፈሳዊው ጉዳይ ነው እያስባረከን ያለ ፊታችን የወዛው እኮ ከሰማይ በወረደ ዝናብ ነው ሰዎች በቀረጹት ፕሮጀክት ያደገ ማንም የለም በእግዚአብሔር ስጦታ ብቻ ነው ሰው የወዛው ስለዚህ ትምህርት ቤቱም ለእግዚአብሔር እሺ በል። መምህራን ከክህደት ዓለም ወጥተው ትምህርታቸውን ብቻ ያስተምሩ። ምግባር እንዲያስተምሩ የተላኩ ሰዎች በክህደት ይጀምራሉ። ሲጀመር መጽሐፍ ቅዱስ ይካዳል፣ በአንዳንድ መምህራን አፍ። ያልታደሉ መምህራን ዛሬ ትልቅ ናቸው የሚባሉት፣ ጎበዞች ናቸው የሚባሉ ሰዎች እንኳን ሰውን ምሳሌ ሆነው ሊመሩ ቀርጦ ራሳቸውን አልጠበቁም። ንጽሕና በሚነገርበት ትምህርት ቤት ውስጥ የአደፈ ልብስና የተንጨባረረ ፀጉር ያለው ሰው አዋቂ ተብሎ እጅ ይነሳል። ይሄ የውድቀት ምልክት ነው። ያ ብቻም አይደለም። እነዚህ ሰዎች ሌሎችን ደቀ መዛሙርት ለማድረግ መሰብሰባቸው ነው የሚያሳዝነው። አብረዋቸው የሚሄዱት ሰዎች ጸጉራቸው ማቆጥቆጥ ይጀምራል። አይነኩትም፣ ሲጠቀልሉት ይውላሉ። በየሻይ ቤት በረንዳ ቁጭ ብለው የክፋት ደቀ መዛሙርት ማምረት ተጀመረ። መምህራንም ሕፃናትን በክፋት ለማሳደግ ከትምህርት ቤት የክህደት ቃል ጀመሩ። እሺ በሉ ነው ያለው። ወገኖች፣ ለእግዚአብሔር አሜን በሉ። በዚህ ጎዳና የተጓዙ አልቀናቸውም። በእግዚአብሔር ላይ ተነስተው የጨረሱ የሉም። ጉዞአቸው የተሰናከለባቸው ናቸው። መንገዳችን የተቃና እንዲሆን ለእግዚአብሔር እንስጥ። ክስት ለእግዚአብሔር ፍኖ ተቀይላል። መጽሐፍ መንገድን ለእግዚአብሔር አደራ ስጥ፣ መዝሙር 36 ቁጥር አምስት እግዚአብሔር እንዲመራ ስጠው መንገድን ለእግዚአብሔር፣ ያኔ የተቃና ይሆናል። ልጆች በእግዚአብሔር ቤት እንዲያድጉ ወላጆች ለእግዚአብሔር እሺ ይበሉ። ልጆቻችን በእግዚአብሔር ቤት ካደጉ ዓለምን ዝም የሚያሰኝ ቃል መናገር ይችላሉ። ሰይጣንን የሚያስደነግጥ አረፍተ ነገር ከእግዚአብሔር ቤት ነው የሚወጣው። እኔ አንድ ታሪክ አውቃለሁ። በትምህርት ቤት ውስጥ ሊያስተምር የመጣ አንድ አውቃለሁ ባይ መምህር በጠዋት እንደገባ ተማሪዎቹን ተማሪዎች አለ፣ ዛሬ የምንማረው ባህር ውስጥ ስላሉት አራዊት ነው። እስቲ ከባህር እንስሳት መካከል ትልቁን የሚነግረኝ ማን ነው? አንዲት በቤተ ክርስቲያን ያደገች ሕፃን ልጅ ወላጆቿ መንፈሳውያን የሆኑ ሕፃን ልጅ በእግዚአብሔር ቤት ቃሉን ስትማር፣ ቅዱሳት መጻሕፍትን ስታነብ ስታዳምጥ፣ በቅዱሳት መጻሕፍት ማደግ የጀመረች ሕፃን ልጅ እጇን አነሳች። እኔ ትቸራለች እሺ፣ ጎሽ፣ ምን እየመልሽ ምንድን ነው? አሳ አንበሪ አለች። በጣም ተደነቀ መምህሩ፣ አስጨበጨበላት። አሳ አንበሪ በባህር ውስጥ ካሉት ግዙፍ አራዊት እንስሳት መካከል አንዱ ነው። ነገር ግን አሳ አንበሪ ትልቅ መሆኑን በምን አወቅሽ? አላት። ምክንያቱም አሳ አንበሪ የሚገኘው በባህር አለያም በውቅያኖስ ነው። ይቺ ልጅ ያለችበት አካባቢ ደግሞ ውቅያኖስ ወይም ባህር የለም። ስለዚህ በዚህ ሕፃንነቷ ይህንን የመሰለ ትልቅ ዕውቀት እንዴት አገኘች? አለ። ደስ አለው። እንዴት አወቅሽ? አላት። በመጽሐፍ ቅዱስ ውስጥ አንብቤ አለች። በቤተ ክርስቲያንም ተሰብኬ ሲነገር ሰምቼ ዮናስ የሚባል አንድ ሰው በአሳ አንበሪ ሆድ ውስጥ ሦስት ቀን ሦስት ሌሊት ቆየ። በዚህ በዮናስ ትምህርት የነነዌ ጾም ሁሉ አለ። የቤተ ክርስቲያን ቃልና መጽሐፍ ቅዱስ ሲጠራ ልብ ድካም የሚይዛቸው አረፋ የሚደፍቃቸው የዓለም ምሁራን አሉ። እግዚአብሔር ከሌለበት የዓለም ምሁርነት የመጨረሻው ድንቁርና ማይምነት ነው። የጥበብና የእውቀት መዝገብ እግዚአብሔር ነዋ። እግዚአብሔርን መፍራት ነው ቀዳሚ ያለ ጥበብ ፈሪያ እግዚአብሔር የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። መምህሩ ግን ተበሳጭ፣ መጽሐፍ ቅዱስ የውሸት መጽሐፍ ነው እንዴ? መምህር አሳ አንበሪ ግዙፍ ነው አላልከኝም እንዴ? አዎ ነው ግን፣ መጽሐፍ ቅዱስ የውሸት መጽሐፍ ነው። አረ የእውነት መጽሐፍ ነው። እግዚአብሔር የሚባል የለማ ይሄ ቄሶቹ ዝም ብለው የፈጠሩት ነው አለ። ልጅቷ ደነገጠች። የምታከብረው መምህር የቀለም አባቷ ከሕይወት ጎዳና ወጥቶ ራቁቱን ሲቆም አየችው። በእግዚአብሔር መንገድ ላይ ሆና በእግዚአብሔር መንገድ ላይ ከቆምን ለእግዚአብሔር በመታዘዝ ከቆምን እግዚአብሔርን የማያውቁት ሰዎች ሁሉ ዕርቃናቸውን ይታዩናል። የእኛ ግን ኀጢአት ቢኖርብን እንኳን ገመናችን በፍቅሩ ይሸፈናል። ደግ አባት ነው እግዚአብሔር። ስሙ የተመሰገነ ይሁን። የመምህሯን ውድቀት ያለበትን የሞት ጎዳና አይታ አዘነች። ልጅቷ እንዴ መምህር፣ ይህንን እኮ እኔ ብቻ አይደለውም ማለች። ከአንተም ሁሉ የሚበልጡ ትልልቅ አባቶች እኮ አምነውበታል። ዶክተሮችና ፕሮፌሰሮች ሁሉ ሰግደውለታል። ለዚህ አምላክ እንዴት የለም ትላለክ? ስላልገባቸው ነው አላት። እንዴ መጽሐፍ ቅዱስ ውስጥ ብዙ ትልልቅ የሕይወት ቃል አለ። አይ እኔ መጽሐፍ ቅዱስ አላውቅም። ደግሞ አሳ አንበሪ ግዙፍ ነው። ግዙፍ ቢሆንም ሰው መዋጥ አይችልም። ውሸት ነው አለ እንዴ ዮናስ አሳ አንበሪ ወደ ውስጥ ሆነ የጸለየው ጸሎት፣ ወደ እግዚአብሔር ያቀረበው ያሰማው ጩኸት ሁሉ መጽሐፍ ቅዱስ ውስጥ እኮ አለ አለችው። የታየሽ ዮናስ ሲናገር ሰምተሻል? ውሸት ነው። ልጅቷ ምንም አላለችው። መምህር አለችው። አቤት፣ አላ። አሳ አንበሪ ግን ግዙፍ ነው አይደል? አለችው። አዎ። በቃ ወደ ትምህርት ቀጥል። ሌላው የኔ ነው፣ እምነቴ ነው። አመንሻል? አላመንኩም እኔ ሃይማኖቴ ሌላ ነው። አንተ የምታስተምረኝ ትምህርት ነው አሳ አንበሪ የባህር ግዙፍ ነው። በቃ ቀጥሎ ሌላም የባህር እንስሳ ካለ ንገረን። ተበሳጨ አንዲት ፍሬ ጻል ልጅህን ስትናገር እንዴ ቆይም፣ ምዬ አላት መለስ ብሎ እንዴ ዮናስ አለ እንዴ እናንተ ቤተ ክርስቲያን አለ አለ በመንፈስ አለ አግኝተሽ ታናግሬዋለሽ። አይ ይህ እኮ ጥንታዊ ታሪክ ነው። ቅዱሳን ሞት ህይወታቸው ነው ይላል። ስለዚህ በመንፈስ አለኛ ቤተክርስቲያን መንፈስ ሚለውን ነገር እኔ አላውቅም። ዮናስን ካገኘሽው ነገርኝና እኔም መጥቼ ጠይቀዋለሁ። አምናለሁ አለት። አሰበችና ዮናስ በሰማይ ነው ያለው አለችው። እኔም ወደ ሰማይ ሲሄድ ሁላችንም እንሞታለን፣ ወደ ሰማይ ሲሄድ በአሳ አንበሪ ሆድ ውስጥ እንዴት ሦስት ቀን እንደ ቆየ ጠይቀዋለሁ። ያኔ ይነግረኛል አለችው። በሰማይ ስትጅ ትጠይቂዋለሽ? አዎ እምነቴ ነው፣ ጠይቀዋለሁ። ይሄ ምድር ለጊዜው የምኖርበት እንጂ ለዘላለም የሚያኖረኝ አይደለም። ስለዚህ እጄ ጠይቀው፣ አለች ያቺ አንድ አንድ ፍሬ ሕፃን ልጅ ስለ እግዚአብሔር መናገር ጀመረች። ማፈ ደቂቆ ሕፃናት አስተዳለው ከስፋተ ከህፃናትና ጡት ከሚጠቡ ሰዎች አፍ ለራስ ምስጋናን፣ እምነትን፣ ሃይማኖትን፣ መንፈሳዊ ጥንካሬን አዘጋጀ ይላል መዝሙረኛው ዳዊት። መዝሙረ ዳዊት መዝሙር ስምንት ላይ እግዚአብሔር ከህፃናትና ከሚጠቡ አፍ የእምነት ምስጋና ዝማሬን ይቀበላል። ሁሉን ማድረግ የሚችል ከሃሌ ኵሉ ክብርና ምስጋና ለስሙ ይሁን። መምህሩ በዚህ አላቆመም። ክህደቱን ቀጠለበት። በመንግሥተ ሰማያት ከሌለስ ሚሚዬ ምናልባት ዮናስ በሲኦል ወይም በገሃነ መሳት ከሆነ ያለው በዛማ ከሆነ አንተ ትጠይቀዋለህ ብለው አረፈች። ሃይማኖት የሌለው ሕይወት የለውማ ስላላመንክ የሚጠብቅ ገሃነ መሳት ነው ማለቷል። የእግዚአብሔር ሰዎች ሆነን ስናድግ ለእግዚአብሔር ታዘን በፍቅሩ ተማርከን ተነክተን ስናድግ በቃሉ ሕይወታችን ተዳሰ ስናድግ የሰይጣንን ፍላጻ እንመልሳለን። የክህደት ንግግሮችን በማስደንገጥ ዝም እናሰኛለን። የሚክዱ የውሸት አንደበቶችን እንዘጋለን። እግዚአብሔር ከእኛ ጋር ካለ፣ በዚች ሕፃን ላይ እግዚአብሔር ነበረ። ዛሬም በየቤታችን ባሉት ሕፃናት ታናናሾቻችን አፍ ሁሉ እግዚአብሔር ይናገር። እግዚአብሔር በሁላችን ቤት ለዘላለም ይገኝልን። ወገኖች፣ እግዚአብሔር እኛ ቤት ካለ በእምነት እንጓዛለን። ጴጥሮስ በእምነት ተጓዘ። እሺ አለ። ጀልባው በአሳ የተሞላለት መረቡ እስኪቀደድ አሳ የተሞላለት። ጴጥሮስ በረከቱ እስከ መንፈስ ቅዱስ ስጦታ ድረስ ቀጠለ። ጻድቅ እንደ ንጋት ብርሃን ነው ይላል፣ ሙሉ ቀን እስከሚሆን ድረስ እየተጨመረ ይበራል ይላል። ከአሳ አጥማጅነት ወደ ሰው አጥማጅነት ያድጋል ማለት ነው። ከትንሽ ወደ ትልቅ ያድጋል፣ ወደ ብዙ ያድጋል፣ ይሰፋል። እግዚአብሔርን የያዘ ያድጋል። ይዘነው እንድናድግ እግዚአብሔር ያግዘን ወገኖች ሙሉ ቀን እየተጨመረ ድረስ እስክንበራ እንደ ንጋት ብርሃን እስክናድግ እግዚአብሔር ሁላችንንም ያሳድገን። የሚያሳድገን መጽሐፈ ምሳሌ ምዕራፍ አራት ቁጥር 13 ጻድቅ ግን እንደ ንጋት ብርሃን ነው ይላል። መንገዱ ሙሉ ቀን እስከሚሆን ድረስ እየተጨመረ ይነጋል። በልጅነታችን ከእኛ ጋር ያለ አባት፣ ከሕፃንነታችን ጀምሮ የመራንን በእምነት እንከተለው። ከልጅነቴ ጀምሮ እየመራ ያሳደግከኝ አንተነ፣ እንዳንተ ያለ ማን ነው እንበለው እግዚአብሔርን። መኑ ይመስለከ ምና አማልክት እግዚኦ እንበል። ጌታ ሆይ ከአማልክት መካከል እንዳንተ ያለ ማን ነው በማሕፀን ሠራህን አንተ ፈጠርከን ስለ ወደድከን አሳደግከን ልጅ አድርገ አከበርከን አሁንም በመንፈስ ቅዱስ የምትመራን አባት አንተ ነህ ትዳራችን ለአንተ ይሁን ንግዳችን ለአንተ ሥራችን ለአንተ እንቅስቃሴያችን ንግግራችን ሁለንተናዊ ማንነታችን የአንተ ይሁን ልባችንን ሰጥተናል አንተን የሚመስል የለም እንበለው ታላቁ አባት እርሱ ነው ስሙ ለዘላለም የተመሰገነ ይሁን በመንፈሳዊ ህይወት ውስጥ እሺ ብሎ መታዘዝ ሰውን ያሳድገዋል። እምቢ ያልን ሰዎች ካለን ዛሬ እሺ እንበል። እሺ ብሎ ለመዳን ምን ላድርግ ያለ ሰው አለ። የሐዋርያት ሥራ ምዕራፍ 16 ቁጥር 16 ላይ በጸሎት ሰዓትም የሟርተኝነት መንፈስ ያለባት ሴት እነ ቅዱስ ጳውሎስን ሲሰብኩ ረበሸቻቸው ይላል መጽሐፍ ቅዱስ። ጳውሎስም ዞር ብሎ አየና እሷን እረፍት የነሳትን እነሱንም እንዳያገለግሉ የከለከላቸውን ርኩሱን መንፈስ ከዚያች ሴት ላይ አስወገደ። ህመምን ነቅሎ የሚያስወግደውን ጌታ ይዟልና ቅዱሱ የእግዚአብሔር ሰው ቅዱሳን አባቶቻችን የእግዚአብሔር ተአምር መገለጫዎች ናቸው ሐዋርያው ቅዱስ ጳውሎስ በጌታ በኢየሱስ ክርስቶስ ስም አንተ ርኩስ መንፈስ ከዚች ሴት ውጣና ልቧን አሳርፋት አለው ሰይጣኑ ከላዩ ላይ ለቀቀ አጋንንት ሁሉ ለቀዋት ሄዱ ነው የሚለው ይህቺ ሴት ትንቢት እየተናገረች ነገ እንዲህ ይደረጋል እያለች እንደ ነቢይ የምትቆጠር የአጋንንት መንፈስ ያለባት ሴት ነበረች የነቅዱስ ጳውሎስንም ሐዋርያነት ተረድታ እየለፈለፈች ትረብሽ ነበር። ሰይጣኑን ከላይዋ ላይ ያስወገደላት እግዚአብሔር ርኩሱን መንፈስ ከኛ ላይ ያስወግድ፣ ክፉ አስተሳሰባችንን ያርቅልን፣ እግሮቻችንን ወደ መቅደሱ ያፍጥንልን። የእኛ ጌታ መድኃን ያለን የሞተልን፣ አባት ለእኛ የሚጠነቀቅ ፍቅር የሚያስብልን ጌታ፣ የማይተወን አጋዥ እግዚአብሔር፣ እርሱ ከእኛ ጋር አየሆን ወገኖቼ፣ እሱ ከእኛ ጋር ካለ ማን ይቃወመናል? የዓለምን ተቃውሞ ሁሉ ዞር ማድረግ የምንችለው እግዚአብሔር ከእኛ ጋር ሲኖር ነው። ይሰራላ ተናግሮ አያስቀርም። እሰጣለሁ ካለ ይሰጣል። ለጴጥሮስ እሰጥሃለሁ አለው፣ ሰጠው። ቃሉ የማይታበል። ተናግረው አስጨብጭበውን ዝም ያሉ መሪዎቻችን ብዙ ናቸው። የዚህ ዓለም ሰዎች ተናግረው ያስጨበጭባሉ። ከዛ በኋላ ይረሳሉ። ቃላቸውን አያከብሩትም አብዛኛውን ጊዜ። ሳያስጨበጭብ የሚሠራ የተናገረውን የማያስቀር እግዚአብሔር ብቻ ነው። ስሙ የተመሰገነ ይሁን በጎዳናችን ላይ ሁሉ ያለብንን እሾህ የሚነቅልልን፣ የዚችን ሴት እሾክ በቅዱሳኑ አባቶቻችን ላይ አድሮ ነቀለላት። ለካ በዚች ሴት የሚተዳደሩ ሰዎች አሉ። በሰው ስቃይ በሰላም የሚኖሩ ሰዎች አሉ። ለካ በሀገራችን በሰዎች ስቃይ፣ በሰዎች ህመም እነሱ ጤነኞች ሆነው ወፍረው የሚኖሩ አሉ። ያለባት ርኩስ መንፈስ ትንቢት ስለሚናገር የሚሰበሰብ ገንዘብ ነበር። ጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ይህችን ሴት ለዚህ ደረጃ ያበቋት የፈወሷት እነ ቅዱስ ጳውሎስ ናቸውና ተናደዱ። ሕፃናትን ወስደው ዐይነ ስውራን አድርገው ትርፍ የሚያገኙ ሰዎች አሉ። ጌቶቿ በዚች ሴት መዳን ድሃ እንደሚሆኑ አሰቡ። ሀብታም ለመሆን በሽተኛ አድርገው ይዘዋት የሚዞሩት እነርሱ ናቸው። የልጆችን ዐይን እያጠፉ እውራን አድርገው የሚያስለምኑባቸው አሉ። ልጆቹን አካለ ስንኩላን አድርገው የሚጠቀሙ አሉ። የሰው ልጅ እየሰረቁ ልጄ ይጠፋብኝ እያሉ ፎቶ የሚለጥፉ ሰዎች ብዙ አሉ። አደ ወይኔ አንድ ወስዶ ማስለመኛ አድርጎብኝ ይሆናል አይኑን ያጠፋብኛል ብለው እንዴ በየሚዲያው ላይ የምናያል አደል? የህፃናትን ጉልበት ብዝበዛ፣ ልጆችን ሰርቆ ወስዶ ከአቅማቸው በላይ የሆነ ሥራ እያሰሩ በጉልበታቸው የሚተዳደሩ ጥሩ ኑሮ የሚኖሩ ሰዎች አሉ። እነዚህ የእግዚአብሔር ሰዎች አይደሉም። እግዚአብሔር እነዚህን መጥባእት የተበላ አክሙ ይላቸዋል። ሰይፌ ይበላቸዋል። በወዝህ ብላን የተባለው በሰው ወዝ ብላ አልተባለው የሰው ወዝ ብላ የሰው ላብ ብላ የሰው ደም ጠጣ አልተባለም ክርስቲያን በወዝ ብላ ነው የተባለው በሰው ጉልበት የሚከብሩ አሉ። በሰው ልፋት የሚነግሱ አሉ። እግዚአብሔር እኛን ከዚህ ይሰውረን ወገኖች። ለእግዚአብሔር የሚታዘዝ ሰው ለመንፈሳዊ ነገር ቅን መሆን አለበት። እነዚህ ሰዎች ተበሳጩና እነ ቅዱስ ጳውሎስ ላይ ያስነሱባቸው ሕዝቡን እነቅዱስ ጳውሎስም ተገረፉ ተደበደቡ ወደ እስር ቤት ተወረወሩ። ከግንድ ጋር ተጠርቀው ታሰሩ በእስር ቤት የውስጠኛው ክፍል ጨለማ ቤት ተወረወሩ። ለክርስቶስ ወንጌል ብዙ መከራ ተቀብለዋል። እግዚአብሔር ግን አከበራቸው። እኛንም ያክብረን። መድኃን ያለው እኩለ ሌሊት ሲሆን የተለመደ የጸሎት ሰዓታቸው ደረሰ። በእኩለ ሌሊት ጸሎት ጸለዩና መዝሙር ጀመሩ። ቆሰልን ብለው አላጉረመረሙም። ክርስትና ማጉረምረም አይደለም፣ ተመስገን ማለት ነው። እሺ በሉ ትባረካላችሁ። አሜን በሉ ነው፣ ተመስገን በሉ። እግዚአብሔር ሆይ ተመስገን። አንተ ከእኔ ጋር ካለ ምን ይጎልብኛል? በለው። እሱን የያዘ ምን ይጎልበታል? የበረከት አባት እግዚአብሔር የምድርን በረከት ትበላላችሁ። በአዲስ ኪዳን ዘላለማዊ ጸጋ ትጎናጸፋላችሁ፣ ዘላለማዊ ታላቅነት ታገኛላችሁ ማለት እኮ ነው። ከምድር በረከት ጋር ማለት ነው። የአዲስ ኪዳን ምዕመናን ተጨማሪ ጸጋ አለን። የምድርን በረከት የብሉይ ኪዳን ነው። አዲስ ኪዳን በብሉይ ኪዳን ላይ ተጨምሯል። ስለዚህ ዘላለማዊ ጸጋ፣ የተትረፈረፈ ሀብት፣ ሰማያዊ ዜግነት ታገኛላችሁ። እግዚአብሔር ለዛ ክብር ያብቃል። በእኩለ ሌሊት እነ ቅዱስ ጳውሎስ ዘመሩ። በሁሉ አመስግኑ ሚለውን ይዘዋላ። ታመምን ብለው አላጉረመረሙ። በማጣትም በማግኘትም፣ በመራብም በመጥገብም፣ በማትረፍም በመክሰርም፣ በመሾምም በመሻርም ክርስቲያን ተመስገን ማለት አለበት። ምድራዊ የኑሮ መፈራረቅ ክርስቲያንን የሚማርበት ትምህርት ቤቱ እንጂ የሚማረርበት ሕይወቱ ሊሆን አይገባም። እግዚአብሔር ሊያስተምረኝ ነው በዚህ ጎዳና ያስጓዘኝ ብሎ ተመስገን ማለት አለበት። እየዘመሩ እያለ የዝማሬው ኃይል ከላይ መላእክት ላከ። የዝማሬው ኃይል ሰንሰለቱን በጣጠሰው፣ የወይኑን በር ከፈተው። ወታደሩ ሲባነን በሮች ተበርግደዋል። ሁሉም ራስ እስረኞቹ ጠፍተዋል። የሚፈለጉ ወንጀለኞች አሉ። ያመለጠ እስረኛ ካለ ወይኔ ልጆቼ፣ ትዳሬ፣ ቤተሰቤ ከዚህ በኋላ ወይን ቤት መሆኔ ነው፣ መወርወሬ ነው። ስለዚህ እስር ቤት በመመላለስ ሲንከራተቱ ወታደር ሲገፈትራቸው በአይነ ህሊናው ተመለከተ ቤተሰቦቹን። እኔማ መታሰር የለብኝም ራሴን ላጥፋ ብሎ ሰይፉን መዘዘ። ክርስቲያን ከሚታየው ጀርባ የማይታየውን ያያላ። ቅዱስ ጳውሎስ ከውስጥ አየው የወይን ቤቱን ወታደር ይደርስብኛል ብሎ በሚያስበው ስጋት ራሱን ሊያጠፋ ሰይፍ ሲመዝ፣ ቅዱስ ጳውሎስ ሰይፍ ተስፋ አይሆንም፣ ሰይፍህን ጣል፣ በሰይፍ ረፍት የለም፣ ቅጣት ነው ያለዋል። ሁላችንም በዚያ ያለን፣ የጠፋ እስረኛ የለም። አንድ እስረኛ አላመለጠ እስር ቤቱ ተከፍቶ የነ ቅዱስ ጳውሎስ ዝማሬ እስረኞቹን እስረኛ መሆናቸውን አስረሳቸው። ያለንበትን የችግር ህይወት የሚያስረሳን የቤተ የቤተክርስቲያን ዝማሬ ነው። ለዝማሬው እሺ እንበል፣ ለቅዳሴው እሺ እንበል፣ ለንስሐው እሺ፣ ሥጋው ደሙ ለመቀበል እሺ። ያኔ ቋንቋችን የሰማይ ይሆናል። ታስረን እንኳን ትዛ ይለናል። ስንዘምር ህመማችን ይጠፋል። ደነገጠ። ፖሊሱ ዴ ሰንሰለታቸው ተፈቶ ክፍት እስር ቤት ሆነው የማያመልጡ ምን አይነት እስረኞች ናቸው? እነ ቅዱስ ጳውሎስ ጋር የሮጠ ገባ መብራት ይዞ ዕድን ዘንድ ምን ማድረግ ይገባኛል? ሰንሰለቴን በእምነት እበጥስ ዘንድ ምን ማድረግ ይገባኛል? እኔ በጉቦ ታስሬአለሁ፣ በወንጀል ታስሬአለሁ፣ በአጢአት ታስሬአለሁ። እንድፈታ ምን ማድረግ ይገባኛል አለ። እሺ በላሉታ እመን ማለት ነው። አንተና ቤተሰቦች በጌታ በኢየሱስ ክርስቶስ ስም እመኑና ልጅነትን አገኙ አለ። በቃ ማነው እሱ ኢየሱስ ክርስቶስ እመኑት የተባለው? አያውቀውም ወታደሩ። መሰከሩለት ይላል መጽሐፍ ኢየሱስ ሰው ሊያደርገን ሰው የሆነ ለክብራችን የተዋረደ ሊያከብረን የተዋረደ ወድቆ ያነሳን ታሞ የፈወሰን አባት ነው ኢየሱስ ክርስቶስ። እሱን እመን። የእግዚአብሔር ልጅ የድንግል ማርያም ልጅ ነው። ከገነት ይልቅ ለእኛ ሲል በረትን የመረጠ ከኪሩቤል ጀርባ ይልቅ የአህያን ጀርባ የመረጠ ከክብር አምላክነቱ ይልቅ ስለ እኛ ፍቅር የመስቀልን ሞት የወደደ ፍቅር ነው። እውነትም ክርስቶስ ሁሉን እኩል የሚያይ ታላቅ ፍቅር ነው ወገኖቼ ጌታና ሎሌ፣ ንጉስና ባሪያ፣ ምሁርና ጨዋ፣ ደሃና ሀብታም፣ ሹምና ሰራ ሰው በፊቱ እኩል የሆኑለት ፍታዊ ዳኛ ነው እግዚአብሔር። ለእርሱ እሺ በሉ ነው ሁሉ ለእግዚአብሔር እሺ በል። ከትንሽ እስከ ትልቅ፣ ከቤት ሰራተኞች ጀምሮ እስከ ታላላቆቹ ለእግዚአብሔር እሺ በሉ። በፊቱ እኩል የሆኑለት ፍታዊ አባት ነው። ሁሉ ጊዜ የማይሽረው ዘመናት ኃይሉን የማያጎድሉበት ዘወትር የማይለወጥ የማይወድቅ ፍቅርን እሺ በሉ። የእረኛና ነገሥታትን ምስጋና እኩል የወደደ ፍቅር ነው እግዚአብሔር። የጽድቅ ጠኔ ለፈጀን፣ የጽድቅ ረሃብ ለፈጀን ፍቅራችንን ተርቦ በነፍስ ያጠገበን ጌታ፣ ስደታችንን ተሰዶ ባለ ርስት ያደረገን ያለ ጥፋት ራሱን ለክስ ያቀረበ የሰውን ፍርድ የተቀበለ ሞቶ ሕይወት የሰጠን አምላክ እርሱ ነው። እሺ በሉት። ክርስትና በዚህ የፍቅር መንገድ ውስጥ መጓዝ ነው። በአኗኗራችን አንሰን በበሽታ ተጎድተን በሕይወት ጎስቁለን ብንኖርም ሕመማችንን የሚነቅል አባት ነው። በነ ቅዱስ ጳውሎስ አደለ እንደ ያችን በሽተኛ የነቀለላት አሰሪዎቿ ይበሳጩ እንጂ በቤት ሠራተኞቻችን ማደግ ምክንያት እንበሳጭ ሰዎች አለን። እኛ በሩን ዘግተንባቸው ወደ እግዚአብሔር ቤት እንሄዳለን። ሠራተኞቻችን እግዚአብሔርን እንዲያገኙ አንፈልግም። ዘበኛችን እግዚአብሔር ቤት ሄደው እግዚአብሔርን እንዲያመልክ እንፈልጋለን። ቆራቢ ሆነን ሠራተኞቻችንም እናሰቃየለንም የኑሮ ሁኔታ ከኛ በእኛ ቁጥጥር ስር ያውላቸው እንጂ የመድኃኔዓለም ፍጥረት ናቸው ብለን አምነናል። ለእኛ የሰጠ እግዚአብሔር ነገ ለእነርሱም ይሰጣል። ሠራተኞቻችንን ሕይወታቸውን፣ ሰው መሆናቸውን አናምንም። ጉልበታቸውን ብቻ እንፈልጋለን። የሚደክማቸው አይመስለንም። ረፍት አንሰጣቸውም። ሰንበት እንኳን እኛ እናከብራለን፣ እነሱ ይሠራሉ። በእነሱ ውስጥ እኛ እየሠራን እየሻርን መሆኑን አላወቅንም። እግዚአብሔር ይህንን ከእኛ አይወድም። ወገኖች፣ አንዳንድ ሰዎች አሉ። ሠራተኛዬ ዘርፋኝ ሄደች ይላሉ። እንዴ! ዘርፎም የሄዱት የሥነ ምግባር ትምህርት ስላልተማሩ እኮ የሥነ ምግባር ትምህርት እንዳይማሩ እኛ ራሳችን አሰናካዮች ነን። ከቤተ ክርስቲያን ተመልሰን አፋችንን የምናሟሸው እነሱም በመውቀስ ነው። ይህን እንዲያዝረክክሽ ትጠብቅኛለሽ፣ እንዲያርገሽ ትጠብቅኛለሽ። የት የተማሩትን ታዲያ እነዚህ ሰዎች ጥሩ ይሁኑ? ከማን ይማሩ? ክርስቲያን ቤተሰቦች፣ ሠራተኞቻችሁ ጥሩ አራያ ሁኑ። በጸሎት ጊዜ እነሱም ከናንተ ጋር ይሰለፉ። ልጆቻችሁን በሞግዚትነት እንዲያሳድጉ ፈቅዳችኋል። ታዲያ በስነ ምግባር እንዲያሳድጓቸው፣ እነሱም የሰንበት ትምህርት ቤት አባላት እንዲሆኑ ፍቀዷ። የሰርክ ጉባኤ ተሳታፊ ይሁኑ። ቤተ ክርስቲያን የሚሄዱበት ሰዓት ስጧቸው። እግዚአብሔር ለእነሱም አባታቸው ነው። የሁሉ አባት እግዚአብሔር ሰውን የማይንቅ ጌታ፣ ለወህኒ ቤት ዘበኛው በሐዋርያው ቅዱስ ጳውሎስ ደረሰበት ደግ አባት ነው። እርሱ የማያዳላ ጌታ፣ ደግነቱን ማጣታችን፣ ቸርነቱን መታመማችን፣ ለጋስነቱን መራባችን አይቀለብሰውም ለርሱ ለቃሉና ለፍቅሩ ለትእዛዙ እሺን በል። የባህሩን ንፋስ የመቃብሩን ሞት የማጣትን ረሃብ የደዌን ዳኝነት እንቅፋት ሰይጣንን የሚገሥጽልን አባት ነው እግዚአብሔር። በይሁዳ ተሸጦ በቀያፋ ተሰድቦ ልብሱን ተገፎ ከጸጋው ያለበሰን አባት፣ በአይሁድ እጅ ተሰቅሎ መከራችንን በሞቴ የፈጸመ ትንሳያችንን ያወጀ የትንሳያችን በኩር እኔ ነኝ ትንሣኤና ህይወት ያለ አባት እሺ በሉኝ ይላል። ይህን ሲሰማ የወይን ቤቱ ወታደር ሰይፉን ጣላ፣ አመነ፣ ተጠመቀ። ሰይፍ ጣለ። ጣል ተብሎ አላ። ሰይፍ ሳይጥሉ መስቀል ማንሳት የለም። ዛሬ የሰይፍ ሰዎች መስቀል ያለውን ሰው የሚያሳድዱት መስቀል ስላላገኙ ነው። መስቀል የሰይፍ ጠላት ነው። ሰይፍም መስቀልን ሲያይ ይታወቃል። የሰይፍ ሰዎች በመስቀል ፊት መቆም አይችሉም። ስለዚህ በመስቀሉ ፊት በማዳን ፊት በፍቅር ፊት በእርቅ ፊት በሰላም ፊት ለመቆም ሰዎች ሰይፋቸውን ይጣሉ። ሰይፍን ጣል አለው። የወህኒ ቤቱን ወታደር ሰይፉን ጣለ፣ መስቀል አነሳ። ከጊዜያዊነት ወደ ዘላለማዊነት፣ ከመዋቲነት ወደ ሕያውነት ተሻገረ። ይህ ያደረገ አባት ስሙ ለዘላለም የተመሰገነ ይሁን። እሺ ስላለ እሺ ብትሉ የምድርን በረከት ትወርሳላችሁ። እምቢ ብትሉ ግን አንድ ምሳሌ ተናግሬ ጨርሳለሁ። እናቶቻችን እንጀራ ሲጋግሩ የሚጠቀሙበት ዘዴ አለ ችንም ያደግንበት የምናውቀው ነው። መጀመሪያ ምጣዱ ውስጥ እንጨት በደንብ ተጨምሮ እሳት ይነድበታል። ምጣዱ እስኪሰማ ድረስ በደንብ ከሰማ በኋላ ምጣዱ አሰስጠረግረግ ያደርጉና ውሃ በእጃቸው ነክረው ምጣዱ ላይ ውሃ ረጨት ያረጋሉ። ያን ጊዜ ምጣዱ ምን ይላል? ሁላችሁም ታውቁታላችሁ። መልሱ እሺ ይላል። እሺ ማለቱ ነው ምጣዱ ሰምቻለሁ፣ ያነደዳችሁብኝን እሳት ተቀብያለሁ፣ ስለዚህ አበስላለሁኝ። እሺ ያልታደለው ምጣድስ፣ ያ እሺ ያለው ምጣድ ይጋገርበታል። ቆንጆ እንጀራ ይወጣል። በሰፌድ ወርወር አርጎ ማውጣት ብቻ ነው። እንጨት የጨረሰ አንዳንድ ያልታደለ ለጋሚ ምጣድ አለ። ልግመኛ ምጣድ ቢጨምሩበት ቢጨምሩበት አልቀበል ይላል። ከጋገሩበት በኋላም እንጀራውን አለቅ ይላል። በቢላዋ ይፈቀፈቃል። ወእመት ሰይ ፈቀድ ክሙ ሰሚኦት መጥባት ትበላክሙ። እኔን መስማትም ቢብትሉ ሰይፍ ይበላችኋል ክርስቲያኖች በእግዚአብሔር ቃል እሳትነት በስለው የሚያበስሉ ድነው የሚያድኑ አግኝተው የሚሰጡ፣ የሚያስገኙ ናቸው። ስለዚህ ተባርከን የበረከት ምንጭ እንደ ምጣዱ ሰምቻለሁ ማለት እንድንችል መድኃኔዓለም ክርስቶስ ሁላችንን የሚያግዘን የሰማነውን በልቦናችን ያሳድርብን አገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች እዚህ ይህን ቃል ለመስማት እንደታደል በሰማይ ያለውን ዝማሬ ለመስማት እንድንበቃ የአብ ፀጋ፣ የወልድ ፍቅር፣ የመንፈስ ቅዱስ ኅብረት፣ የድንግል ማርያም ጸሎትና ምልጃ፣ የቅዱሳን መላእክት ጥበቃ፣ የአበው ጸሎትና አማላጅነት አይለየን። አሜን።